በኦሮሚያ ክልል በ2015 ዓ ም በአዲስ መልክ በተዋቀረው የምስራቅ ቦረና ና ጎሮዶላ ወረዳዎች ውስጥ ባለፈው ሳምንት አመጽ አስነስተዋል የተባሉ 11 ተማሪዎችና አንድ መምህር መታሰራቸውን ተማሪዎችና የተማሪ ቤተሰቦች ገለጹ። የጎላው ዶላ ወረዳ አስተዳደር ተማሪዎች መታሰራቸውንና ትምህርት ቤት መዘጋቱን አረጋግጧል። ተማሪዎችና መምህሩ የታሰሩት በመጪው ግንቦት ወር በሀገር አቀፍ ደረጃ የሚሰጠውን የአስራ ሁለተኛ ክፍል መልቀቂያ ፈተና ለመውሰድ ቀድሞ የሚሞላው ቅጽ ላይ በሚሞላበት ወቅት ተማሪዎች ባስነሱት አመጽ ተሳትፈዋል ተብለው ነው ብለዋል የአሜሪካ ድምጽ ያነጋገራቸው ተማሪዎች ጎሮ ዶላ ወረዳ አስተዳደር አቶ አርቲ ጃርሶ እንደተናገሩት ትምህርት ቤቶች መዘጋታቸውንና ሁከት እንዲነሳ ቀስቅሰዋል የተባሉ ሰዎች በሕግ ቁጥጥር ስር መዋላቸውን ገልጸዋል። ዘገባው ይቀጥላል። ሰሞኑን በጎሮዶላ ወረዳ ተማሪዎች መታሰራቸውን ተማሪዎችና ቤተሰቦቻቸው ገልጸዋል። በኦሮሚያ ክልል ጎሮዶላ ወረዳ ታሳስ 9 ቀን 2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና መልቀቂያ ቅጽ ለተማሪዎች የደረሰው ቅጽ በምስራቅ ቦረና ስም መታተሙ ተማሪዎችን አስቆጥተዋል ስሉ ለአሜሪካ ድምፅ ቃላቸውን የሰጡ ተማሪዎች ገልጸዋል። ለደህንነታቸው በመዝጋት ስማቸውን በይፋ እንዳንጠቅስ የጠየቁ የተማሪ ቤተሰብ ልጃቸው ዘንድሮ የ12ኛ ክፍል ተፈታኝ መሆኑን ተናግረው በተፈጠረው ሁከት ቅጹን ሳይሞላ ቀርተዋል። ሌሎች ተማሪዎችም ታስረዋል ብለዋል። ናኖ በረታ ገራ የታሰሩት በርካታ ናቸው እና ያለውበት አካባቢ 11 የሚሆኑ ተማሪዎች ታስሯል። አንድ መምህርም ታስሯል። በርካታ ተማሪም ሸሽቷል። ከተገኙ ይታሰራሉ። ያለው ሁኔታ አስቸጋሪ ነው። አስቀድሞ የዞንና የወረዳ ባለስልጣናት ዘንድሮ በጉጂ ዞን ስም ተማሪዎች እንዲማሩ ቅጡንም፣ እንዲሁም አገር አቀፍ ፈተናም በጉጂ ዞን ስም ነው የሚፈተኑት ብለው ሰብስበው ነገሩን። በዚህ ተማምነን ወደ ትምህርት እንዲመለሱ አደረግን። ታህሳስ 9 ቀን 2017 ዓ ም ግን ለተማሪዎች የታደለው ቅጥ ምስራቅ ቦረና የሚል ነው። በዚህም ተማሪዎች ቁጣቸውን አሰምተው ዓመት ተቀሰቀሰም። እስካሁን ትምህርት ቤቶች እንደተዘጉ ነው። የእኔ ልጅ ለሦስት ዓመት ዐሥራ ሁለተኛ ክፍል ተማሪ ነው። ያሳዝናል። በ2015 ዓ.ም የ12ኛ ክፍል ተማሪ የነበረ ዘንድሮም 12ኛ ክፍል ተማሪ መሆኑን የገለጸልን በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀው ተማሪ በተቃውሞ ሰበብ ለሁለት ዓመታት ትምህርታቸውን አቋርጠው ዘንድሮ ለፈተና ሲዘጋጁ እንደነበረና ወደ ትምህርት ቤት እንዴት እንደተመለሱና ተቃውሞ ለምን እንደተፈጠረ ስናገር ስት በርኖተ ያዳን ሬ በረደብጂ አፍረፋራ ካሴ ገጀዳለማፍ ነመ ድደሚ ቶኮ ር ለሁለት ዓመታት ከትምህርት ውጭ ነበርኩ። በታህሳስ ወር ሀያ አንድ ተማሪዎች አንድ ላይ ሰብስቦን ለስምንት ወራት ያለምንም ጥያቄ አሰሩን። ዘንድሮ ደግሞ መስከረም ላይ የወረዳው አመራሮች፣ ተማሪዎች፣ ቤተሰብና የአገር ሽማግሌዎችን ሰብስበው እያወያዩን በጉጂ ዞን ስም ትምህርቱ እንዲቀጥል ፈተናውም በጉጂ ዞን እንደምንፈተን ነገሩን። ወደ ትምህርት ቤት ተመለሱ አለን፣ መማር ጀመርን። ከዛ ግን አሁንም የፈተናውን ቅጥ ስንሞላም በምስራቅ ቦረና ዞን ስም ታትሞ መጣም። በዚህም ተማሪዎች ጥያቄ ማንሳት ጀመሩም። ወዲያውም ሁሉም ተማሪዎች ሰልፍ መውጣት ጀመሩም። የታሰሩም አሉ፣ የሸሹም አሉ። ይህንም ሌላ ወረዳ ህጃሉ በትምህርት ተስፋ ቆርጫሉ። የተማሪ ቤተሰቦች አሁንም ተማሪዎች ለፈተና እንዲቀመጡ ቅድመ ሁኔታ መፈጠር እንዳለበት ይማጸናሉ። ወንኑ ትጋፋኑ ሞትማ ውመት ኒኬና ጋፊ ውመት ባዳንኩን ጋፊ ጋፈቴ ጅራ። መንግስት ህብረተሰቡ የጠየቀውን ጥያቄ በውይይት ከመመለስ ኃይል የተጠቀመ ነው። ይህ ደግሞ ሰላም አያመጣም። አሁን በወረዳው ከአምስት ሺህ በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። እነዚህ ተማሪዎች ለቤተሰብም ለሀገርም ሸክም ናቸው። መንግስት ጉዳዩን በትኩረት ቢመለከተው እንላለን። የጎሮዶላ ወረዳ አስተዳዳሪ የሆኑት አቶ አሪት ጃርሶ በተቀሰቀሰ ሁከት ትምህርት ቤቶች መዘጋታቸውንና ሁከት ቀስቅሰዋል የተባሉ ሰዎች መታሰራቸውን አምነዋል። የተወሰኑ ተማሪዎች ከህብረተሰቡ ጥያቄ ተነስተው በወረዳው አመፅ ቀስቅሰዋል። ፎርሙን የሞሉ ያልሞሉም ተማሪዎች አሉ። በተማሪ ስም የታሰረ ሰው የለም ነገር ግን ፎርም እንዳይሞላም የከለከለና ሁከት እንዲፈጠር ያደረገ በህግ ቁጥጥር ስር ውሏል። የተዘጉ ትምህርት ቤቶችም አሉ። ተማሪዎች ወደ ትምህርት እንዲመለሱ ከአገር ሽማግሌዎች ጋራም እየተወያየን ነው። ይካትት 20 ቀን 2015 ዓ.ም የክልሉ ምክር ቤት የምስራቅ ቦረና ዞንን 21ኛው የክልሉ ዞን አድርጎ በአዲስ መልክ ማደራጀቱን ተከትሎ በጎረዶላ ወረዳ በተነሳ ተቃውሞ ትምህርት ቤቶች ለሁለት ዓመታት ተዘግተው የነበሩ ሲሆን በሺዎች የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጪ መሆናቸው መዘገባችን ይታወሳል። በወረዳው በየጊዜው ሁከት ተቀስቅሰው የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢውን ሰዎች አነጋግረን ዘግብ መቆየታችን ይታወሳል። በወቅቱ የክልሉ መንግስት የሚቀለበስ ውሳኔ የለም፣ ወደፊት የቀበሌና የወረዳ መዋቅሮችን ማጠናከር ነው ማለቱም ይታወሳል። ዘንድሮ ትምህርት ከተጀመረ ወዲህ ተመሳሳይ ችግሮች መከሰታቸውን ነዋሪዎች ይናገራሉ። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ